ሰላም ለእናንተ ይሁን ጋቢና መዝናኛ ተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የኢትዮጵያን አቆጣጠር ህዳር 2008 ላይ ለመጀመሪያ ጊዜ ለእይታ ከቀረበበት ቀን ጀምሮ በአሜሪካዊቷ ጸሐፊ ተውኔት ሌን ኖቴጅ የተጻፈው ሪዊንድ ቲያትር የብዙ ተመልካቾችን አድናቆት ሰብስቧል። እጅግ ክብር የሚሰጠው የፑሊትዘር ሽልማትንም አሸንፏል። የተለያዩ ዓለም ሀገራት ለሀገራቸው ተመልካቾች እንዲቀርብም መርጠውታል። ይሄ ረባና ቢስ አገርሽ ነው። አንዱ ሰካራ ወታደር በተቻለው አቅም ራሱን የሁሉም ነገር ነፃ አውጪ አርጎ ያስባል። የኔንም ጫማ እንዲሁ እዚህ ስመጣ አዲስ ጫማ መግዛት ሆነ። እንደውም እድለኛ የፈለገው ጫማ ብቻ ነው። ኮቪድ-19 ድንገተኛ ደንቃራ ሆነ እንጂ ኢትዮጵያውያንም ቀልብ ሳቢውን ቲያትር ይህን የበደጋገሙት ነበረ። ይህ እንዲሆን ሲለፋ የሰነበተው ደግሞ ዘሪሁን ብርሃኑ ነው። ዘሪሁንን በጋዜጠኝነቱ ታስታውሱታላችሁ። የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ትምህርት ክፍል ባልደረባ፣ ተርጓሚና አዘጋጅ በመሆን ሌላኛ በርክቶቱን ማዳረስ ጀምሯል። ሩዊን እንደ የተሰኘውን ቲያትር ወደ አማርኛ ተርጉሞ ያዘጋጀውን እሱ ነው። ዛሬ በቲያትርና ተያዥ ጉዳዮች ላይ እንጨዋወታለን። አብራችሁን ስለምትቆዩ እናመሰግናለን። በምን እንጀምር? ለምን ስለ ቲያትሩ ይዘት አንሰማም? የድርሰቱ መቼት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ በሚገኝ አንድ ኢቱሪ በሚባል ጫካ ውስጥ ነው። በዋናነት ደግሞ በዚህ በኮንጎ በነበረው የእርስ በርስ ጦርነት ላይ በተለይ ሁለተኛው ትልቁ የኮንጎ ጦርነት ተብሎ በሚቆጠረው ከሁለት ሺህ ሦስት እንደ አውሮፓውያን አቆጣጠር የጀመረው ጦርነት ላይ መሰረት ያደርግና በዛ ጦርነት ምክንያት በተለይ በዋናነት በጦርነቱ ጉዳት ስለሚደርስባቸው ሴቶች የሴቶችን ህይወት እና እንዲሁም በጠቅላላው የወጣቶችን ህይወት የሚያተኩር ነው። ጸሐፊዋ አሜሪካዊት ብትሆንም ይህንን ድርሰት ለመጻፍ ሩዋንዳ ድንበር ድረስ በመምጣት ከኮንጎ የሚመጡ ስደተኞችን ቃለመጠይቅ አድርጋ ያንን መረጃ ወደ ወደ ቲያትር መልሰው አሜሪካ ታየ። ብዙ ጊዜ አሜሪካ ታይተዋል። ከዛም በተቀረ ደግሞ ሌሎች የአውሮፓ ሀገሮችም ታይተዋል። ስለዚህ በዋናነት የጦርነትን አስከፊነት የጦርነትን ፈተና ከሁሉ በላይ ደግሞ በጦርነት ውስጥ በዛ ፈተና ውስጥ ጥረው ግረው የሚያልፉ ሴቶችን ጠንካራ ሴቶችንም ተምሳሌትነት የሚያሳይ ነው። ምንም እንኳን ስለ ጦርነትና ስለ ውጊያ የሚያሳይ ቢሆንም እዛ ሁሉ መከራ ውስጥ ግን አልፎ ስለሚወጡ ጠንካራ ሰዎችን ደግሞ በደንብ ያሳያል። እንደገናም ጦርነት በሁለት ወገኖች የሚደረግ ውጊያም ቢሆን ብዙ ደግሞ ተያያዥ ነገሮች እንዳሉትን የሚያሳይ ነው። በተለይ በኮንጎ የእርስ በርስ ጦርነት ጊዜ በመንግስትና በተቃዋሚ ኃይሎች መካከል የሚደረገው ውጊያ ከጀርባ ብዙ ኃይሎች እንደነበሩበት፣ የዓለም አቀፍ የንግድ ጉዳይ እንደነበረበት፣ ያው ኮንጎ በማዕድን ሀብታ በጣም የምትታወቅ ሀገር ነች። በዓለም ላይ ትልቅ የማዕድን ሀብታ ያላት ሀገር ነች። ያንን የማዕድን ሀብት ለመውሰድ ደግሞ በጣም ብዙ ሀገራትና ድርጅቶች ፍላጎት ያላቸው በመሆኑ እንዴት አድርገው ጦርነቱን እንደሚያፋፍሙትና እንዳይቆም የሚያደርጉትን ጥረት የሚያሳይ ትያትር ነው። ግን በፍጹም አታስቸግር ሰ አታስጨንቅ እባክ ለአንድ ወር ያህል እንኳን ውስድና ውሳያ ተመልከቻል። እንግዲህ ዘሪሁን፣ ቀደም ብለን እንደገለጽከው ቲያትሩ መቼቱ በእርስ በርስ ጦርነት ውስጥ በነበረችው ኮንጎ ነው። ይሄ ቲያትር ለኢትዮጵያውያን ተመልካቾች ነፍስም የቀረበ ነው እንድትል ያደረገህ ወደ አማርኛ መተርጎም እንደሚኖርበት ያሳመነ ምክንያቱ ምንድን ነው? በጣም ጥሩ ጥያቄ ነው። አሁን እንግዲህ ከሀገራችን ያለችበትን ሁኔታ እናንተም መላው የሀገራችን ሕዝብን በደንብ የሚረዳው ነገር ነው። በተለያየ ቦታዎች ሰዎች ይገደላሉ ይፈናቀላሉ የእርስ በርስ የሚመስሉ ጦርነቶች ይከናወናሉ፣ ብልጭ ድርግም ይላሉ። ሰዎች ይሰደዳሉ። የሁሉ ፈተና ደግሞ የፖለቲካው ስርዓት የፈጠረው ነው። በዋናነት የፖለቲካው ስርዓት ብቻም ሳይሆን የኢኮኖሚ ስርዓታችን፣ የማህበራዊ ስርዓታችን መናጋት ያስከተለው ነገር ነው። በተለይ ባለፈው ሶስት አመታት ደግሞ እንደ ማንኛውም ኢትዮጵያዊ እዚህ አዲስ አበባ ስኖር በአይኔ የማየው በጆሮ የምሰማው ነገር በጣም ከባድ ነገር ነው። በዚህ የሚቀጥል ከሆነ መቆጣጠር የማንችለው ከሆነ ወደ ቲያትሩ ላይ ወደ ተገለጸው የኮንጎ የእርስ በርስ ጦርነት የማንሄድበት ምንም ምክንያት የለም። ምክንያቱም ኮንጎም እንደዛው ነበረች። ሁሉም ሀገር ወደ እርስ በርስ ጦርነት ሲገባ እኮ ደረጃ በደረጃ ነው እንጂ በአንዴ አይደለም። ከዛ በፊት ሁሉም ሰላማዊ ነበር። ልክ እኛ ሰላማዊነት እንደምንለው ከእርስ በርስ ጦርነት በፊት ሰላማዊ ነበር። ሶማሊያም የዛሬ ከዛሬ ሀያ ሰባት ምናምን ዓመት በፊት ሰላማዊ ህዝብ ነበር የሚኖረው ከዛ ወደ እርስ በርስ ጦርነት ገባ፣ ሀገሩ ፈረሰ። ስለዚህ ይሄ ነገር ከመሆኑ በፊት ወደዛ ነገር ከመሄዳችን በፊት ግን በሌላ ማየት እንዴት ነው? የአበራሽን ጠባሳ ያየ አይነት ነገር ነው። የኮንጎን ጉዳይና መከራን ያየ የጦርነት የሚያመጣውን መከራና ስቃይ ያየ ሰው ወደ ራሱ እንዲመጣ አይፈልግም። ስለዚህ ይሄ ነገር ቢታይ፣ ይሄ ቲያትሮ ወደ አማርኛ ቢመለስና ቢታይ፣ በሰው የደረሰውን ነገር ብናይ፣ የኮንጎ ወንድሞቻችን፣ በእርግጥ ወንድሞቻችን ናቸው። የሚያሳዝን ነገር ነው የሚሆነው ነገር። ግን እኛም እንዳንደግመው ትምህርት እንዲሆነ ነው ወደዛ እንዳንሄድና ተረጋግተን የፖለቲካውንም የኢኮኖሚውንም ችግሮች ተረጋግተን በንግግር እንድንፈታ መንገድ ለመፈለግ እንደው ለመጠቆም ያህል እና ሁኔታው ከፈጠረው ጭንቀት የመነጨ እንደው መፍትሄ ሀሳብ ቢሆን እና በቲያትር ውስጥ ደግሞ በኢትዮጵያ የቲያትር ታሪክ ውስጥ ብዙ ትልልቅ ጸሐፊዎቻችን እንደምታውቀው አንተም በቲያትሮቻቸው ብዙ ማህበራዊ ችግሮችን ለመፍታት ፖለቲካዊ ችግሮችን መፍትሄ ለማሳየት ሞክረዋል። እና ይህም እንደው አንድ ተዋጽኦ ሆኖ ከተገኘ በሚል ነው። በቅርቡ የሚችጋን ዩኒቨርሲቲ አዘጋጅቶት በነበረው ወርክሾፕ ላይ ዋር ድራማስን ክሮስ ካልቸራል ኮንቴክስት ኢትዮጵያ ዲርሲን ዩስ የሚል የጦርነት ድራማዎች በባህል ተሻጋሪ አግባቦች ውስጥ ያላቸውን መልክ ጠቅልላ አድርጎ ያሳየ ጥናታዊ ጽሑፍ አቅርበሃል። ስለሱ ጥቂትና ውራ የግል ምልከታን ብታጋራኝ የምወደው ነገር ጦርነትና ተያያዥ ጉዳዮችን የሚያነሳሱ ቲያትሮች ድንበር ተሻግረው የብዙ ተመልካቾችን ቀልብ የመያዛቸው ሚስጥር ቲያትር እንደ ጥበብ ካለው ኃይል አንጻር ይመስልሃል ወይንስ ጦርነት የሰው ልጆች በተመ ተመሳሳይ የሚጋራቸውን ሕመሞች ወይም ስሜቶች መነሻ መሆኑ ጋር የሚያያዝ ይመስላል። በጣም ጥሩ። ከሁለተኛው ጥያቄ ብነሳ በእርግጥ የቲያትር ጥበብ በባህሪው በጣም ለሰው ልጆች የቀረበ ጥበብ ነው። ከአቀራረቡም ጀምሮ አንደኛ፣ በጣም ለተመልካቹ በጣም ቅርብ ጥበብ በመሆኑ ምክንያት ልክ ሁለት ሰው እንደሚያወራ ቤት ውስጥ ቁጭ ብሎ አንተ ከወዳጅ ጋር እንደምታወራው እኔ ከቤተሰቤ ጋር እንደማወራ ያለ ቅርበት አለው። ያ ቅርበቱ ደግሞ ከሌሎች ጥበቦች በተለየ የሚናገረው ነገር ተጽዕኖ እንዲፈጥር እድል ይሰጠዋል። ልክ በቴክኖሎጂ ተቀናብሮ እንደምናየው ፊልም ወይም ደግሞ በህትመት ደረጃ ታትሞ እንደሚወጡ ልብ ወለዶችና የስነ ግጥም ስራዎች ሳይሆን የትያትር ጥበብ ሰውየው ራሱ ተዋናየው ራሱ ፊት ለፊት በተመልካች መሀል ቆሞ የሚያወራው ነገር ስለሆነ የማሳመን እድሉ ከፍተኛ ነው ብዙ ጊዜ። ስለዚህ በተሻለ አቅም የሰዎችን አስተያየት አመለካከት እንዲለወጥ የምንፈልጋቸው ነገሮች በቲያትር ስናሳልፍ ይሄንን ታላቅ ተጠቃሚነትን መሳሪያነቱን ከግምት በማስገባት ነው። ስለዚህ ብዙ ጊዜ ትልልቅ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች፣ የጤናም ጉዳዮች በትያትር እንዲነሱ ይፈለጋል። በመላው ዓለምም ትያትር የዚህ በጣም ጥሩ በብዙ አይነት ስልት ቅርሶች ማለት ነው። የግድ ትያትር ቤት ላይ ብቻ በሚታዩት ሳይሆን ለምሳሌ ማህበረሰባዊ ትያትር የምንላቸው፣ ኮሚኒቲ ትያትር የምንላቸው፣ ኢንቪዚብል ትያትር የምንላቸው፣ ስውር ትያትር የምንለው፣ ፎረም ቲያትር የምንላቸው እነዚህ እነዚህ ስልቶች ማህበረሰቡ ጋር በመቅረብ በአንድ ጉዳይ ላይ አመለካከት ለውጥ ለማምጣት ጉልበት ስላላቸው ነው። ከሌላው የጥበብ አይነቶች በተለየ ማለት ነው እያ ጥበብ ስላለ አንዱ ነጥብ ይሄ ነው። ሁለተኛው ነጥብ የጦርነት ጉዳይ ዓለም አቀፋዊ የሰው ልጅ ጉዳይ ነው። የሰው ልጅ ፈተና ጉዳይ ነው። ሁል ጊዜ ጦርነት በመጣ ቁጥር የሰው ልጅ ፈተና ውስጥ ይገባል። በጣም የሚገርመው ጦርነት ደግሞ አንድ ቦታ ላይ ይከሰት እንጂ የሚነካካው ቦታ በጣም ብዙ ነው ጭንቀት የሚፈጥርበት ጉዳት የሚፈጥርበት ቦታ በጣም ብዙ ነው። ለምሳሌ የሶሪያ እርስ በርስ ጦርነት ሲከሰትና ሰዎች መሰደድ ሲጀምሩ የሶሪያ ጦርነት ከሶሪያ አልፎ በመላው አውሮፓ በመላው ዓለም ትልቅ ጉዳይ ለብዙ ዓመት መነጋገሪያ የብዙ የሰው ልጆችን መከራ የሚታይበት ሆኖ አልፏል። የአንደኛና የሁለተኛው ዓለም ጦር በቅርቡ ለማምጣት ነው እንጂ ከዛ በፊትም የአንደኛና የሁለተኛ ዓለም ጦርነት ሲከናወን በጣም በብዙ መከራ በዓለም ላይ ያደርሰዋል። ስለዚህ ጦርነት የሁሉም ሰው ዓለም አቀፋዊ ጉዳይ ነው። ዩኒቨርሳል ጉዳይ ነው። ስለዚህ በአንድ ቦታ ይሄንን ጦርነት የሚያወግዝ ይህንን ጦርነት ወይም እንዳይመጣ የሚቀርብ የጥበብ ስራ በሚቀርብ ጊዜ ለሌላው ቦታ በቀላሉ ብታቀርበው አዋጭ ይሆናል። ምንድን ነው ይናገራል። ስለዚህ አሁን እኔ ይህንን ቲያትርም ስተረቁመው ኮንጎ የደረሰውን ነገር ወደ እኛ ብናመጣው ለእኛ ቅርብ ነው። እኛ እየኖርን ያለነው ህይወት ነው በጦርነት ሁሉም ተረኛ ነው። አንዱ ሰላም ይሆናል፣ ሌላ ጊዜ ደግሞ ሌላኛው ጦርነት ውስጥ ይገባል። ስለዚህ ለዛኛው የሰራው ለዚህም ይሰራል። ለምሳሌ አሁን በኢትዮጵያ ብሔራዊ ቲያትር ይታይ የነበረ ቲያትር የጀርመናዊ በርቶል ፕሬሽ ቲያትር የሆነው ማዘር ከሬጀንደር ችልድረን በማንያዛል እንዳሻው ተተርጉሞ እምዬ ብረቷ ተብሎ ይታያል። ይህም የጦርነት ታሪክ ነው። የሁለተኛው ዓለም ጦርነት ላይ በጀርመን ያመጣውን ፈተና የሚያሳይ ነው። ይኸው ታሪክ እኛም ጋር ሆኗል። ስለዚህ በባህሪው ጦርነት የሰው ልጆች ጉዳይ ስለሆነ የሰው ልጆች የፈተና ጉዳይ ስለሆነ ለሁሉም አፒል ያደርጋል። ቲያትር ደግሞ ይህን በደንብ የማሳየት አቅም ስላለው ምክንያቱም ቲያትር በባህሉ የብዙ ሙያዎች ጥርቅም ስለሆነ የስነ ስዕልም፣ የሙዚቃም፣ የዳንስም፣ የጽሁፍም፣ የትወናም የነዚህ ሁሉ ሙያ ጥርቅም ስለሆነ የብዙ ሰዎችም ችሎታ የሚታይበት ነገር ስለሆነ ለሰዎች በጣም ኮንቪንስ የማድረግ እድላል እያስባለሁ። የመጀመሪያው ጥያቄ ላይ ከዩኒቨርሲቲ ኦፍ ሚሽጋን ጋር የሚያያዝበት ምክንያት ይህን ቲያትር የተረጎምኩት ዩኒቨርሲቲ ኦፍ ሚሽጋን የስድስት ወር ፌሎሺፕ ሰጥቶኝ እዛ በነበርኩበት ጊዜ ነው። የዛሬ አመት ተኩል፣ ሁለት አመት ገደማ ይህን ስተረጉም ከእነሱ ጋር እየተነጋገር ነበር፣ ከየአፍሪካ ጥናት ተቋም ጋር የእነሱ የአፍሪካ ስተዲስ ሴንተር የሚሉት የአፍሪካ ጥናት ተቋም ጋር ሳቡም ነበር። መጀመሪያ ቲያትሩን ከተረጎምኩት በኋላ እዚህ መጥቶ ሲታይ በኢትዮጵያ ብሔራዊ ቲያትር ሲታይ ተቀርጾ ከዛ እኔ ወደ ዩኒቨርሲቲ ኦፍ ሚሽጋን የተቀረጸውን ነገር ይዤ ሂጄ ለህዝቡ እንድናሳይና ና እዛ አካባቢ ካለው ሰው ጋር ደግሞ ይበልጥ ከቲያትር ተማሪዎችም ወራም ጋር ውይይት እንድናደረግበት ነበር። ነገር ግን የኮቪድ ወረርሽ መጣና ና ይሄን ሁሉ ነገር ስላፈረሰው ልምምድ ላይ ያለውን ነገር ቀርቼ ለኮንፈረንሱ እንዲሆን ኮንፈረንሱን ደግሞ በኦንላይን እንድናረገው አድርገን እዛ ላይ እንዲቀርቡ ነዋል። እንደተመለከትከውም እኔም አቅርብ ያለው የኢትዮጵያ ብሔራዊ ቴያትር ዳይሬክተር አቶ ማንያ ዘዋል እንዳሻውም ጽሁፍ አቅርቧል፣ ንግግር አድርጓል። ለምን ብሔራዊ ቲያትር ይህን ቲያትር እናመረጠው እና ደግሞ ሁለት ዩኒቨርሲቲ ኦፍ ሚሽገን መምህራንም አብረን በጋራ አቅርበናል። በአጠቃላይ ውይይቱ ጥሩ ነበር ብዬ አስባለው። ከሌሎች ሰዎችም እንደሰማሁ ለመነሻ የሚሆን ነገር አቅርበናል። ከዛም ባሻገር እኔና ማንያ ዘዋል ስናወራ ደግሞ ከስነ ቲያትሩ ከማውራት ባሻገር የኢትዮጵያ የቲያትር ሂደትን የቲያትር እንቅስቃሴም ለመላው ዓለም በጎንዮሽ መንገሩ የተሻለ ነው፣ ማሳወቃችን የተሻለ ነው። ያው እንደምታውቀው በብዛት የኢትዮጵያ ቲያትር ኢትዮጵያ ውስጥ ነው ያለው እና ዓለም አቀፍ ተደራሽነቱ በጣም ዝቅተኛ ነው። ይሄም በብዛት የሚያያዘው ከቋንቋ ጋር ነው። የእኛ ቲያትር በዋናነት በአማርኛ የሚሰራ ቲያትር ነው። መላው ዓለም ላይ ያለው ቲያትር በብዛት ደግሞ ወይ በእንግሊዝኛ ነው ወይ በፈረንሳይኛ ነው፣ ከፍተኛ አድማጭ እና ተመልካች ባለበት። ስለዚህ ትንሽ እንደው ወሰናችንን ገፋ አባረግ በምርምር ጽሁፍ በማቅረብ በንግግር ቀጥለን ደግሞ ወደ ቲያትሩ የምንሄድበትን እድል ለመክፈትም ለመጀመርም ጭምር ነው ያንን ያደረግነው። ጋቢና ቪዮኤ ከአሜሪካ ድምፅ የሚተላለፍ መርሃ ግብር ነው። በዛሬው መዝናኛ ሰዓታችን ከቲያትር መምህሩ ተርጓሚና አዘጋጁ ዘሪሁን ብርሃኑ ጋር እያወጋን ነው። ፍለጋ ሲል ወደ አማርኛ ስለመለሰው ርዊንድ ቲያትር አጫጭር ዓለም አቀፋዊ ኪናዊ ወሬዎችን አሰምተናችሁ እንመለሳለን። በጉጉስ ሲጠበቅ የነበረው ካሚንግ ቱ አሜሪካ ፊልም ከሰሞኑ ተለቀዋል። ከሰላሳ ዓመታት በፊት በተመሳሳይ ርዕስ የተሰራው ፊልም አስቀጣይ መሆኑ የተነገረለት በኮሜዲ ፊልም ዘውግ ውስጥ የሚመደበው ስራ በተለይ ባካተታቸው የተለያዩ አፍሪካ ሀገራትን ባህል የሚያንጸባርቁ አልባሳትና የመድረክ ገጽታ ግንባታ የብዙዎቹን ቀልብ ስቧል። ኤዲ መርፊና አርሴኒዮ ሃለን የመስሉ ታዋቂ ተዋንያን የተሳተፉበት ፊልም ዛሙንዳ በተባለች ምናባዊ አፍሪካ ሀገር ውስጥ አልጋውራሽ ልጁን ለማብቃት የሚጥር ንጉስን ገጠመኞች ይተርካል። በፊልሙ ላይ ምቀው ከታዩት መካከል የኢትዮጵያን የአማርኛ ፊደላት፣ ጌጣጌጦችና አለባበሶች ይገኙበታል። ኤምቲኤን ሩዋንዳ የተሰኘው የቴሌኮም አገልግሎት ሰጪ ተቋም የሀገሬው ሰዎች ሙዚቃን በስልካቸው በኩል የሚገዙበትን አዲስ አገልግሎት ይፋ አድርጓል። ሚውዚክ ታይም የተሰኘው አገልግሎት ደንበኞች በሚፈልጉት ደቂቃ ልክ ሙዚቃ የሚገዙበት ነው። 120 ደቂቃ ሙዚቃ በ20 የአሜሪካ ሳንቲም ከ300 ደቂቃ ሙዚቃ ደግሞ 45 የአሜሪካ ሳንቲም ድረስ እየተሸጠ ይገኛል። ኤምቲኤን አገልግሎቱን ቀድሞ ጀምረው በደቡብ አፍሪካ እንደነበረ በኦፊሳላዊ ገጹ ላይ አስታውቋል። ቻርሊ ቻፕሊን ዘኪድ የተሰኘውን የመጀመሪያ ባለሙሉ ጊዜ ፊልሙን ከለቀቀ ከመቶ ዓመታት በኋላ ለመጀመሪያ ጊዜ የድምፅ አልባ ፊልሞቹ ጥራት ተስተካክሎ በመላ ዓለም በሚገኙ ሲኒማ ቤቶች ዳግም ሊለቀቁ እንደሆነ ተሰምተዋል። ኤምኬቱ የተሰኘው የፈረንሳይ ድርጅትና ፒስ ኦፍ ማጅክ የተሰኘው አከፋፋይ ድርጅት ይፋ እንዳደረጉት ፊልሞቹ ቱኬ እና ፎርኬ በመባል ወደሚታወቁት የጥራትና እይታ ቅርጽ እንዲያድጉ ተደርገዋል። ዘ ጎልድረሽ፣ ሲቲ ላይት፣ ዘ ሰርከስ፣ ሞደርን ታይምስ እና ዘ ግሬት ዲክታተር የተሰኙት ፊልሞቹ የጥራት ማስተካከያ ተደርጎባቸው ከሚለቀቁት መካከል እንደሚገኙ ተነግረዋል። ዘገባው የሮይተርስ ነው። በሳምንቱ ውስጥ ወጣት ኢትዮጵያውያን ድንቅ የሙዚቃ ሥራዎቻቸውን ጀባ ብለውናል። አንዱን በጥቂቱ ሰምተን ወደ ጀመርነው ቆይታ እንመለሳለን። እሱ ባለው ይታየው የሺ ይቻትና ልጅት ይለናል። ግጥሙና ዜሙም የራሱ ነው። ይኸው ሙዚቃው ደናሁን ደናሁን ላንቴ ቅርሻው በቴ ድርያደራበት ፍርሃ ጠክቶት ሸማ ለበሰ ጥላሸት ፊቴ የእንባ መውረጃ ይብቃ ተብሎ ዛሬ ታበሰ። ሽልማት ለኔ የተባለች ይቻታ ጋሬ የተሰጠች ምን ትጠብቃለ

ቻትና ልጅት እመቤቴ ተቻትና ልጅት እመቤቴ ተቻትና ልጅት እመቤቴ ተቻትና ጥለት ያደይ አበባን መስሉ

በልግባ ግባ እባክህ ግባ በሞቴእቻትትቻእቻትቻት ጋቢና መዝናኛ ይቀጥላል። ከአሜሪካ ድምፅ የዛሬ ምሽት እንግዳችን የቲያትር መምሩ ተርጓሚና አዘጋጁ ዘሪሁን ብርሃኑ ነው። እያወጋን የምንገኘው ደግሞ ፈለጋ ሲል ወደ አማርኛ ስለመለሰው ሪዊንድ ቲያትር ሪዊንድ በተለያዩ የዓለም ሀገራት በተለያዩ አዘጋጆች ቀርቧል። ኢትዮጵያ ውስጥም እንግዲህ ኮቪድ እንቅፋት ባይሆን ኑሮ ይህን ልብ የሚነካ ቲያትር የማየት እድል ያገኙ ነበር የኢትዮጵያ ተመልካቾች። ኢትዮጵያ አሁን ያለችበትን ጊዜ ቀደም ብለህ ጠቅሰኸዋል። መሰል ቲያትሮች ወደ ሰብአዊነት ቀልባችን ይመልሱን ዘንድ ምን ያክል ኃይል አላቸው? ይህንን የሚመስሉ ቲያትሮች መሰራትና መቅረባቸው አጠቃላይ ፋይዳውስ እንዴት ይገለጻል? በጣም ጥሩ እንግዲህ የቲያትር አቅሙ ቅድም እንዳልኩት ከሰው ጋር ቀርብ መሆኑ ነው። ከሁሉ በላይ ደግሞ የቲያትር ትልቁ አቅሙ የንግግር ሜዳን መክፈት መቻሉ ነው። አሁን እንደዚህ አይነት ቲያትሮችን ሰው ተመልክቶ መቼም ሁሉም ያየው በሙሉ ወጥቶ በቃ ጦርነትን ያወግዛል ማለት አይደለም። ነገር ግን ስለ ጦርነት ጉዳት ይዋያል፣ ይነጋገራል፣ በር ይከፈትለታል። በኮንጎ የሆነውን ነገር ሲመለከት ምንድን ነው በኔ ሀገር የሚሆነው ብሎ መፍትሄ እንዲያመጣ ሀሳብ እንዲያቀርብ ሁሉም ከየሙያው የጦር ትምህርት ያለው ከዛ አንጻር፣ የሰላም ትምህርት ያለው ከዛ አንጻር፣ ሳይንስ ትምህርት ያለው ከዛ አንጻር አስተዋጽኦ የሚያበረከትበትን መንገድ እንዲያስብ፣ እንዲያሰላስል፣ እንዲወያይ መንገድ ይከፍታል። የጥበብ ስራ ትልቁ ስራው እኮ ይሄ ነው። ለውይይት በር መክፈት፣ ለንግግር በር መክፈት የሚመለከቱ ሰዎች እንዲያስቡበት፣ ያን ጉዳይ በጥልቀት እንዲገመግሙት እና እንዲፈትሹት፣ ወዲያውም ደግሞ የኔ ሚና ምንድን ነው እንዲሉ እድል ይከፍታል ብዬ አስባለሁ። ስለዚህ ሩዊንድ ይህንን የመሳሰሉ ሌሎች ቲያትሮች በብዛት ቢቀርቡ ይበልጥ ለውይይት በር እየተከፈተ ለንግግር በር እየተከፈተ። ጦርነት እኮ የሚመጣው ንግግር ተሟጦ ሲያልቅ ወይም ደግሞ የንግግር መንገድ ሲጠፋ ነው። ንግግር ካለ ጦርነት የሚፈጠርበት ምክንያት ያለ አይመስለኝም። በመነጋገር በመወያየት የሚፈታ ነገር ስለሆነ አብዛኛው ነገር ስለዚህ ቲያትር ይህንን እድል ይሰጣል። ይህንን በር ለመክፈት መንገድ ያመቻቻል። እነዚያ ቲያትሮች መንገድን ያመቻቻሉ እንጂ በቀጥታ ተጽዕኖ የመምከር ወይም ደግሞ በቀጥታ የመቅጣት ሀይል የላቸውም ግን መንገድ ይከፍታሉ የንግግር ዋናው ነገር ደግሞ የንግድ መንገድ ማግኘት ነው ብዬ አስባለሁ እንግዲህ ዘሪሁን እንደምታውቀው በውጭ ሀገራት ጸሐፍተ ተውኔቶች የተጻፉ ስራዎችን ወደ አማርኛ መመለስ የቆየ አሰራር ነው ኢትዮጵያ ውስጥ የእንግሊዝ የራሺያ የፈረንሳይ ቲያትሮች ወደ ኢትዮጵያ ቋንቋዎች ተመልሰው ከህዝቡ መልካም ምላሽ አግኝተዋል በአመታት ውስጥ ይህ የፈጠረው መልካም ነገር እንዳለ ሆኖ የሀገር በቀል ቲያትሮችን እድገት ላይ ደግሞ ጫና እንዳያሳድር የሚሰጉ ደግሞ አሉ። መቼና በምን ሁኔታ በምን ያህል መጠን ነው ትርጉም ቲያትሮች ጥቂት በሆኑት የኢትዮጵያ ቲያትር ቤቶች ውስጥ መስተናገድ ያለባት የሚል ጥያቄ ይነሳል። ልክ ነው። የውጭ ቲያትሮች በበዙ ቁጥር እኛን ቲያትሮች ተጽዕኖ ሊያሳድሩ ይችላሉ። ነገር ግን አንድ ነገር ደግሞ ማስመር አለብን። የኪነ ጥበብ ስራ በኮታና በድምር የሚሰራ ነገር አይደለም። የድርሰት መጽሐፍ የሚፈልግ ሰው ተርጉም ሊባል አይችልም። ተርጉም የሚፈልግ ሰው ደግሞ ጻፍ ሊባል አይችልም። በፍላጎት ላይ የተመሰረተ ስራ ስለሆነ በባህሪው እና ያንን እኔ አልመክርም። ለምሳሌ ሰዎች ይህን ቁጥር የትርጉም ስራ ይህን ቁጥር አይባልም። ሁለተኛ የኪነ ጥበብ ስራ ቢተረጎምም በወጥ ስራ ቢቀርብ ሀሳቡ ለእኛ እስከገባ ድረስ ሀሳቡ ለእኛ ተገዢ እስከሆነ ድረስ ለእኛ የሚጠቅም እስከሆነ ድረስ ዓለም አቀፋዊ የኪነ ጥበብ ስራ ዓለም አቀፋዊ እንዲህ የሚባል ወሰን የለው። እንደውም ቢቻል በሁለቱም ቋንቋ የሚጻፍበትን የኢትዮጵያ ጸሐፊዎችም የእንግሊዝኛ ጽፈው በዓለም አቀፍ መድረክ የሚወዳደሩበትን የሌላውም ደግሞ እንዳለም አልፎ አልፎ አሁን እኮ ሎላዊነት በጣም እያሽከረከረ ያለበት ዘመን ላይ ነው ያለ ነው። በእርግጥ የእኛ ቋንቋ የኦሪጂናል ስራዎች ገበያ ውስጥ መግባት አለባቸው። ምንም ጥያቄ የለው ማሸነፍ አለባቸው። ግን ደግሞ የእኛ ብቻ የሚባል ነገርም አሁን አይሰራም። የሁለትዮሽ ነው ግንኙነቱ፣ ሰጥቶ መቀበል ነው። ስለዚህ እንደምንቀበለው ሁሉ መስጠት አለብን። ግን ደግሞ የኪነጥበቡ ሰው በኮታ መስራትም የለበትም መንፈሱ እንደፈቀደለት ለምሳሌ እኔ አሁን ይህንን ትያትር ሳነብ እኔ እንደ አዲስ ከምጽፍ ይህንን በተረጎ በጣም እንደሚቀርብ ተሰምቶኛል። ልክ እንደዚህ ሁሉ ደግሞ እኔ ብጽፍ ብሎ የሚያስብ ጸሐፊ ተውኔት ሲኖር ደግሞ ለእሱን በር መፈት የተሻለ ነው እንጂ ወደ እነዚህ አይነት ክርክር ውስጥ ከገባን ተመልሰን ወደ ድሮ ክርክራችን ልንመጣ ነው እና አሁን ደግሞ ጊዜው አይፈቅድም። እሱን ጊዜው የሚፈቅደው የራሳችንንም እየሰጠን የሌላውንም እየተቀበልን እያዋሃድን ወደፊት መሄዱ ነው የሚመስለኝ ዘሪሁን፣ አንተ ፍለጋ በላይ ተረጎምከው ሪዊንድ፣ ቅይጥ ስሜቶች የሚስተናገዱበት ቲያትር ነው። በእንግሊዝኛ የተሰራውን የቲያትር ቅጃቸው ነበረ። አስገድዶ መድፈር፣ የቤተሰብ ናፍቆት፣ የጦርነት ጭንቀት፣ ሴተኛ አዳሪነት፣ ብዙ አይነት ስሜቶች የተጠቀጠቁበት ለተመልካች ፈተና የሆነ ቲያትር ሆኖ አግኝቼዋለሁ። አንተን ተርጓሚውንና አዘጋጁንስ እንዴት አድርጎ ይሆን ለኢትዮጵያውያን ተመልካቾች በመመለሱ ሂደት ውስጥ የፈተነህ ነገር የቱ ነው? በጣም ጥሩ በእርግጥ ቲያትሩ በጣም ፈታኝና ከባድ ቲያትር ነው ጽሑፉም ራሱ በጣም ዘመናዊ የአጻጻፍ ስልት የተከተለ የሴራ አቀራረጹ የተፈጠረው ግጭት ኃይለኛ ነው በጣም ነገር ግን እኔ ስተረጉመው እንዳለ ቃል በቃል ሁኔታዎችን አልወሰድኳቸውም ለምሳሌ በእኛ ሀገር ሁኔታ ጋር የማይገጥሙ ነገሮች ስመለከት ዘወር ለማድረግ ሞክሬያለሁ ከኛ ሀገር ባህልና ከኛ ሀገር ሁኔታ ጋር የማይገጥሙትም እንደዚሁ የታሪኩን ፍሰት በማይነካ መልኩ አስተካክየዋለሁ። ስለዚህ እሱ በተቻለ አቅም ለእኛ እንዲሆን አድርጌ የማስተካከል ስራ ሰርቻለሁ። ቀጥታ ትርጉም ቢሆንም ሙሉ በሙሉ ግን እንዳለ አልተቀበልኩትም። ምክንያቱም እኛ ለእኛ ስሜት የማይሰጡ ነገሮች ስለነበሩ ማለት ነው። ለምሳሌ በእርስ በርስ ጦርነት ጊዜ የሴቶችን መደፈር እንደ አንድ የወታደራዊ ስልት መጠቀም የአንድ አንድ የጦርነት ታክቲክ መጠቀምን በኋላም ሪሰርች ለማድረግ ሞክሬ ያለው በትክክልም ጥቅም ላይ ይውል ነበር። አልፎ አልፎ ባሉ በኮንጎንም ጨምሮ ትንሽ መረር ባሉ ሁኔታዎች ያሉ ጦርነቶች ላይ ያሉ የተካሄዱ ጦርነቶች አፍሪካ ውስጥ። ነገር ግን ኢትዮጵያ ውስጥ ይህን ታሪክ ስለመኖሩ ማስረገጫ አላገኘውም። እስካሁን እኔ እስከተረጉም ድረስ በነበረው ሂደት እንደነዚህ አይነት ነገሮች እንደ አንድ የውትድና ስልት ወይም ደግሞ አንዳንድ የጦርነት ስልት ጥቅም ላይ ሲውል አላጋጥምም። ስለዚህ ይሄ ለእኛ የሚሰጠው ስሜት እስከዚህም ነው። እነዚህን የመሳሰሉ ገጸ ባህርያት መካከል የሚካሄዱ ነገሮችን በተቻለ አቅብ ወደ እኛ እንዲሆን አድርጌ በመጠኑም አሳጥሬዋለሁ። በሀሳቡም በተወሰነ ደረጃ የመከርከም ስራ ሰርቻለሁ። ዳይሬክት ሳደርገውም ያደረኩት እሱኑ ነው። ወደዛ ስሜት እንዲመጣ ለእኛ ለተመልካቻችን፣ ምንም እንኳ ስለ ኮንጎ ቢያወራ ግን ተመልካች እያየው ስለ እኛ እንዲያስብ፣ ኢትዮጵያ ውስጥ ስላለው ነገር እንዲያስብ ለማድረግ ቀር ያለው ብዬ አስባለሁ። ግን አለው አንድ የመጨረሻ ጥያቄ ብቻ ላስከትል። እንግዲህ ልባችንን ከአነሳሳኸው አይቀር ቀር ይህ ቲያትር ለሕዝብ የሚቀርብበት ሌሎች አማራጮችን በመፈለግ ረገድ ምን ላይ ደርሳችኋል? የኮቪዱ ነገር ከመጀመሪያ እቅዳችሁ እንዳለ ያያችሁ ጠቀስ አድርገሃል። ሰባ ላይ ባለው ወቅታዊ ሁኔታ ቲያትር የሚያሳየው የኢትዮጵያ ብሔራዊ ቲያትር ብቻ ነው። በቲያትር ቤት ደረጃ የአገር ፍቅር የማዘጋጃና ራስ ቲያትር በእድሳት ምክንያት ተዘግተዋል ቲያትሩም የገባው ለኢትዮጵያ ብሔራዊ ቲያትር ነው የኢትዮጵያ ብሔራዊ ቲያትር ነው እያገዘም ያለው ነገር ግን በዚህ በኮቪድ ምክንያት የተወሰነ ጊዜ እንድንጠብቅ ተነግሮናል እንዲያው እዚሁ ከተዋናዮቹ ጋር እየተወያየን ነው እንዴት አድርገን ማቅረብ እንችላለን በሌላ መንገድ የሚለውን እያሰብንበት ነው ግን ከጥቂት ጊዜ በኋላ እሱ ነገር ቀለል ይላል ብለን ስለምናስብ ተስፋ ስለምናደርግ ብሔራዊ ቲያትር ላይ ኦልሞስት ያለቀ ነገር ስለሆነ ያን ያህል ጊዜ የሚያስፈልገው ነገር አለ። ሙዚቃውም፣ ጀርባ ገጹም፣ ባክትሮፕም ሁሉ ነገር አልቋል። ምናልባት ከሶስት ሳምንት በላይ የሚፈጅ አይደለም ለልምምድ ከዚህ በኋላ። ከዛ በፊት ለአንድ አመት ልምምድ ያደረግነው ስለነበረ ያለቀ ነገር ነው እና ትንሽ ጊዜ ነው። በጣም ትንሽ ጊዜ ነው እየጠበቅ ያለ የኢትዮጵያ አየር መንገድ እስኪከፍትልን ማለት ነው። ከዛ በኋላ ግን ለህዝብ የመካየት እድሉ በጣም ሰፊ ነው ብዬ አስባለሁ። ዘሪሁን ብርሃኑ፣ አንተ ፍለጋ ብለህ ስለተረጎምከው ሪዊንድ ቲያትር እና ተያያዥ ጉዳዮች ስላወጋን ስላወራን እጅግ በጣም ደስ ብሎኛል። በጣም ነው የማመሰግነው በአድማጮች ስም፣ እኔም ጉዳይ አድርጋችሁ ስላወራችሁ እጅግ እጅግ አድርጌ አመሰግናለሁ ጊዜ ስትልኝ Mazashiyaman, kesho har ek vegres <laughs> to jawasthe keray, chhigya sthe nekar tu vetifte nasi, shov ebe

I am a I አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ይህም መርሃ ግብር ያቀናበረው ኤልያስ አስማረ ነው። ሀብታሙዚ ማበሪያችሁ ነበርኩ። የሳምንት ሰው ይበለን። ውብ ምሽት እንዲሆንላችሁ እመኛለሁ። ያንቺ መስያ የኔው ያጠረ።